የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠየቀ። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ ገለጹ። አብዛኛዎቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ የቀረበባቸው ክስ ዛሬ ችሎቱ ላይ ተነቦላቸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሀ ያቀርባል። ጠቅላይ ዐቃቤ ሕግ በቂሊንጦ ማረሚያ ቤት ቃጠሎ በንብረት ማውደም በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሠረተባቸው 38 ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አመለከተ። ከተከሳሽ ጠበቆች መካከል አቶ ወንድሙ ይብሳና አቶ መሐመድ ኑር አብዱል ከሪም ለቪኦኤ እንደገለጹት አቃቤ ሕግ ማመልከቻውን እንዳስገባ እንጂ ላመለከተው ጉዳይ ዝርዝር ሕጋዊ ምክንያቱን አያውቁትም። ይሁንና አቶ መሐመድ ኑር አንድ ጉዳይ በዝግ ችሎት እንዲታይ የሚያስገድዱ ሁኔታዎችን በመዘርዘር የአቃቤ ሕግ ማመልከቻ አይተን መልስ እንሰጣለን ብለዋል። በመሰረቱ በዝግ ችሎት የሚታይ ጉዳይ ቢያዩት ቢሰሙት ምናልባትም ስሜትን የሚነካ ቁጣን የሚቀሰቅስ ሁከትን የሚቀሰቅስ ከሆነና ወይንም ደግሞ የተወሰኑ የህብረተሰብ ክፍሎችን የሚጎዳ ስሜት የሚቀሰቅስ ከሆነ የተለየ ነገር የሚያችስ ከሆነ ነው። እንዲህ አይነት ጉዳይ ግን ዳኛውም ይማርበታል፣ ትምህርት ይሰጥበታል፣ ተከሳሹም ይማርበታል፣ ትምህርት ይሰጥበታል፣ ጠበቃውም ይማርበታል፣ ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዚህ ችሎት የሚታይበት ጉዳይ የለም አቃቢ ህግ ግን በምን ምክንያት ጉዳዩ በዝግ ችሎት እንዲታይ እንደፈለጉ እንግዲህ ወደፊት ማመልከቻውን አይተን መልስ የምንሰጥበት ይሆናል ፍርድ ቤቱም የተጠርጣሪዎች ጠበቆች በአቃቢ ህግ ማመልከቻ ላይ ያላቸውን አስተያየት በሚቀጥለው ቀጠሮ እንዲያቀርቡ አዟል በዚሁ ችሎት ላይ ዛሬም ተጠርጣሪዎቹ በማረሚያ ቤቱ አስተዳደር ከፍተኛ በደል እየተፈጸመባቸው እንደሆነ ለፍርድ ቤቱ አቤት ለማለት ሞክረው እንደነበረ ጠበቆቹ ያስረዳሉ ከ ሀያ ሶስት ያላነሱ ተወካዮች እንደሚወክሉ የሚናገሩት አቶ ወንድሙ ይብሳ ሁኔታውን ከደንበኞቻቸው በተነገራቸው መሰረት እንዲህ ያብራራሉ። ሁለት ሺ ዘጠኝ መቶ ወራት ጀምሮ በፍርድ ቤት ውስጥ ባሰማነው አቤቶታ ምክንያት አሁንም ከጨለማ ቤት አልወጣንም። ሰላሳ ሰባት ሰዎችንን አራት በአምስት በሆነ እጅግ ጠባብ በሆነ ክፍል ውስጥ ነው ያለነው። ይህም በመሆኑ ይህ እነዚህ ችግሮች እንዲቃለልሉኝ ከቅዳሜ ጀምሮ የምግብ መብሪያ ጣል ማቁመናት ይህን እንዲታወቅልን የምልና መሰል ነገሮችን እቤቱ ታአቅቦ ይህንንም አንድም እኔ ለፍርድ ቤቱ እንዳቀርብ በሰላሳ ሰከንድ ሁሉ ጠይቄ ፍርድ ቤቱ አሁን አቶ መሐመድ ኑርም ተመሳሳይ ሁኔታ ገልጸው ፍርድ ቤቱ ይህን አቤቱታ በጽሁፍ እንዲያቀርቡ ትዕዛዝ መስጠቱን ተናግረዋል። አንዳንድ ተከሳሾች ዛሬ የመጀመሪያ ደረጃ የክስ መቃወሚያቸውን እንዳቀረቡም ታውቋል። የክስ መቃወሚያ ከቀረቡት መካከል የአቶ መሐመድ ኑር አብዱልከሪም ደንበኛ አቶ ቶፊቅ ፋራ መሐመድ ሲሆኑ ካቀረቧቸው መቃወሚያዎቹ ዋናዎቹ የክሱ ግልጽ አለመሆንና የተሟላ ማስረጃ ከአቃቢ ሕግ አለመቅረቡ እንደሆነ ጠበቃቸው ይናገራሉ። አብዛኞቹ ተከሳሾች ግን ወደ ክርክሩ እንሄድ እንዳሉ አቶ ወንድሙ ይብሳ ገልጸዋል። እኔ ደንበኞች አሁን በቁጥሯቸው የሆነበኩል በሙሉ የመጀመሪያ የክስ መቃወሚያ ማቅረብ ስለማንፈልግ በቀጥታ ወደ እምነት ክህደት ብቻ ታለን አሉ። ይሄ ለሚቀጥለው ቀጠሮ እንዲሆን ነው የተባለው። የመቃወሚያ መልስ ለማቅረብ አልፈለጉም የእኔ ደንበኞች ሀያ ሶስት ለምንድን ነው የእርስዎ ደንበኞች ሊያቀርቡ ያልፈለጉት የክስ መቃወሚያ? አጠቃላይ ሂደቱ ስናይ እኛ በዚህ ጉዳይ ላይ የሰራነው ነገር የለም። ምስክሮችም እንደተቀነባበሩብን ጓደኞቻችን በዚህ በኛው ላይ ሊመሰክሩ እንደተዘጋጁ ስለተነገረን እና ስላወቅን የመጀመሪያ መቋሚያ መልስ ማቅረባችን ጊዜ ከማጥፋት በቀር ምንም ውጤታ አመጣልንም። ሁለተኛ ደግሞ እስካሁን ድረስ እንደምንሰማው እነሱ ያሉኝን ነው አቃቢ ህግ ላይ የምናቀርበው መቃወሚያ ሁሉም ውድቅ ስለሚወድቅ ጊዜ ከማጥፋት በቀር ውጤት አይኖረውም። በቀጥታ ወደዛው እንጂ ምክንያቱም መቃወሚያ ብናቀርብም ባናቀርብም አቃቢ ህጉ ክስ ስለማይወድቅ በዚህ ምክንያት ጊዜ አናጠፋም። የጓደኞቻችን እዛ ያለ ነው ስንታየቅ በልምድ የለም፣ የወደቀ የለም። የአቃቢ በሁሉም በሌሎችም ጠበቆች በዚህ በኔ ያስቷቸው ይህን ምክንያት አድርገው በቀጥታ ወደ ክሱ እንድንገባ የእምነት ክህደት ቃላችን እንድንሰጥ ብሎ ነው ምክንያት ያቀረቡት። ጠቅላይ አቃቢ ህግ በዚህ የክስ መዝገብ ክስ ከመሰረተባቸው ሰላሳ ስምንት ተጠርጣሪዎች መካከል እስከ ዛሬ ፍርድ ቤት ያልቀረቡት ዶክተር ፍቅሩ ማሩ ቀርበው ክሳቸው እንደተነበበላቸው ታውቋል። አቶ ሞሐመድ ኑር የተመለከቱትን ለቪኦኤ አካፍለዋል። ዶክተር ፍቅሩ ማሩ ወርዶፋ ዛሬ ራሳቸው ችሎት ቀርበው አይቻቸዋለሁ። ተይዘው ቀርበው ይሁን በመልኩ እንደቀረቡ ባላውቅም ቀርበዋል። ጠበቆቻቸውም እነ አቶ ኑሩ ሰኢድ ቀርበውላቸዋል። እሳቸው እንደቀረቡም ክሱ ተነበበላቸው። ከተነበበላቸው በኋላ በጠበቆቻቸው በኩል የሚሉት ነገር ካለ ተብሎ ተጠይቆ ተቃውሞ ለማቅረብም ይሁን የእምነት ክህደት ቃል ለመስጠት ይሁን ለነገ ጠዋት ይቀጠረልን ተብሎ ዶክተር ፍቅሩ ማሩ ብቻን በተመለከተ መዝገቡ ለነገ ጠዋት ተቀጥሯል። ፍርድ ቤቱ መጨረሻ ተለዋጅ ቀጠሮ ለጥር 24 ቀን 2009 ዓ ም ሰጥቶ ተነስቷል። አቃቢ ህግ በ38ቱ ተከሳሾች ላይ የወንጀል አድማ ስምምነት በማድረግ የሆነ ግን የግድሞት ሰባትንና የአልሸባብን የሽብር ቡድን ዓላማ በመቀበል በመንግሥት ላይ ተጽዕኖ ለማሳደር የሀገሪቱን መሠረታዊ ፖለቲካዊ ህገ መንግስታዊ፣ ኢኮኖሚያዊ፣ ወይንም ማህበራዊ ተቋማትን ለማናጋት በማሰብ ተወስደዋል ባላቸው የተለያዩ ህገወጥ ድርጊቶች ከሷቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ